ባለጸጋዋ ሳውዲ አረቢያ በርዝመት ከዓለም የመጀመሪያውን ደረጃ ይይዛል የተባለ ሕንፃ እየገነባች ነው። ቁመቱ አንድ ኪሎ ሜትር ይደርሳል የተባለው የዚህ ሕንፃ ግንባታ ከሶስት ዓመት በኋላ ይጠናቀቃል ተብሎ ይጠበቃል። የሳውዲ አረቢያ መሪዎች ሀገራቸው የተከበረች ዘመናዊና በሁሉም መስክ የላቀ ደረጃን የምትይዝ ሀገር እንድትሆን ነው የሚፈልጉት። ሆኖም መሪዎቿ ለሀገራቸው የሚመኙት ገጽታ ከአሁኑ መሰነጣጠቅ ጀምሯል ይላል የኒኮላስ ማርቲን ዘገባ። ባለፈው ጥቅምት ዓለም አቀፉ የገንዘብ ድርጅት በምሕጻሩ አይኤምኤፍ እንደተነበየው የሳውዲ አረቢያ ንጉሳዊ አገዛዝ አሁን እንደሚያደርገው ገንዘብ ማውጣቱን መቀጠል የሚችለው ለሚቀጥሉት አምስት ዓመታት ብቻ ነው። ከዚያ በኋላ እንደ አይኤምኤፍ የሳውዲ ሀብት እየተመናመነ መሄዱ አይቀርም። ይህም በአንድ በኩል ከነዳጅ ዘይት ዋጋ መቀነስ ጋር የተጎዳኘ መሆኑ ይገለጻል። አንድ ዓመት ለሚጠጋ ጊዜ አንድ በርሜል ድፍድፍ ነዳጅ ዘይቱ ከ40 እስከ 50 ዶላር በሚደርስ ዋጋ ነበረ የሚሸጠው። እንዲያውም ከስድስት ዓመታት ወዲህ ታይቶ በማይታወቅ ሁኔታ ከ40 ዶላር በታች የወረደበትም ጊዜ ነበረ። በነዳጅ ዋጋ መቀነስ ምክንያት ለኢኮኖሚ ክስረት የተዳረገችው ሳውዲ አረቢያ የነዳጅ ዋጋ እስኪጨምር ድረስ መጠበቅ እንደሌለባት በያዝነው ወር የወጣ አንድ ጥናት አመልክቷል። ከዚያ ይልቅ ጥናቱ ሀገሪቱ በተቻለ ፍጥነት የተሃድሶ እርምጃዎችን እንድትወስድ ሀሳብ ያቀርባል። እንደ ጥናቱ እስካሁን ሲሰራበት የቆየው ውሃ የማጠጣት አይነት አሰራር የትም የሚያደርስ ሆኖ አልተገኘም። የሳውዲ ንጉሳዊ አገዛዝ የአገልግሎት ሰጪና የፍጆታ ዘርፎችን ይደጉማል። በሀገሪቱ የኃይል የጋዝና የውሃ አገልግሎት ክፍያዎች ዝቅተኛ ናቸው። መንግስት የገቢ ግብር አይቀበልም። በዚህ የተነሳም የሳውዲ ዜጎች አባካኝ ሆነዋል ይላሉ፣ የውጭ ጉዳዮችን የሚያጠናው የጀርመን ማህበረሰብ በተባለው ተቋም የመካከለኛው ምስራቅ ጉዳዮች አጥኚ ዜባስቲያን ዞንስ። ሆኖም በእርሳቸው አስተያየት ድንገተኛ ለውጥን ተግባራዊ ማድረጉ ደግሞ በፖለቲካው አካሄድ የሚቻል አይደለም። ሙሉ በሙሉ የገንዘብ ድጋፍ ማግኘትን በለመደ ማህበረሰብ ይህን መሰሉን እርምጃ መውሰድ አስቸጋሪና ጎጂ ነው የሚሆነው። በሳውዲ አረቢያ የስራ አጡ ቁጥር 6 ከመቶ ነው። እድሜያቸው ከ26 ዓመት በታች ለሆኑ ዜጎች ደግሞ ሁኔታዎች የባሱ ናቸው። 30 በመቶ ያህሉ ስራ የላቸውም። ይህም በዚህ የህብረተሰብ ክፍል ውስጥ አለመረጋጋትን አስከትሏል ይላሉ ዞንስ። በየአመቱ ወደ መቶ ሺህ የሚሆኑ ወጣቶች ከዩኒቨርሲቲዎች ይመረቃሉ። ስራ ግን አያገኙም። ምክንያቱ የሚያገኙት ገንዘብ ትንሽ ስለሆነ ወይ በግሉ ዘርፍ ገብተው መስራት አይፈልጉም፣ አሊያም ስራ በሌለባቸው በመንግስት መስሪያ ቤቶች መቀጠር አይሹም። ይህ የሆነው በገንዘቡ ብቻ ሳይሆን በማህበራዊ ተጽዕኖችም ምክንያት ነው። የአካባቢው ሀያል የምትባለው ሳውዲ አረቢያ ከደቡብ ደቡባዊ ድንበሯ ባሻገር የመን ውስጥ ውጊያ የሚያካሄዱትን የሁቱ አማጽያን እየወጋች ነው። ከሰሜናዊ ድንበሯ ተሻግራም ኢራን በአካባቢው የምታሳድረውን ተጽዕኖ ለመከላከል እየጣረች ነው። ሀገሪቱ ትልቅ ቦታ የምትሰጠው የውክልና ጦርነት ደግሞ ሶሪያ እየተካሄደ ነው። ሳውዲ አረቢያ ለሶሪያው ጦርነት ብቻ 100 ቢሊዮን ዶላር የሚገመት ገንዘብ አፍሳለች። የመንም ብዙ ገንዘብ እያስወጣች ነው። ስለዚህ ይላሉ ዞንስ፣ ሳውዲ አረቢያ ከአሁን በኋላ አቅሟን ያገናዘበ እርምጃ ነው መውሰድ ያለባት። በቀጣይነት መወሰድ ያለበት እርምጃ ሀገሪቱ በአካባቢው የምትጫወተውን ሚና መቀነስና ገቢራዊ ሊሆን የሚችል ተጨባጭን ሁኔታ ያገናዘበ ፖሊሲ መከተል ነው።